You with SBS Radio. ወቅታዊ ጉዳዮች። በሁለተኛና ሶስተኛ መጤ ማህበረሰባት ዘንድ ከእንግሊዝኛ ሌላ ቋንቋ መናገር ያለመቻል ለምጣኔ ሀብትና ማህበረሰባት ስጋት እንደሚያሳድር አንድ አዲስ ሪፖርት አመለከተ። ሪፖርቱ የቋንቋዎች ዋጋ ምን ያህል ነው ሲልም ጠይቋል። ለማኅበረሰብ ቋንቋዎች የሚሰጡ ገዛዎች ካልጠነከሩ ወደ አውስትሬሊያ የዘለቀው የመድብለ ባህል ምጣኔ ሀብት፣ ማኅበራዊና ባህላዊ ቱርፋቶች ያሽቆለቁላሉ። የቋንቋዎች ዋጋ ምን ያህል ነው? የማህበረሰብ ቋንቋዎች ለኒው ሳውዝ ዌልስ መጻኢ ዕድል በሚል ርዕስ ይፋ የሆነው ሪፖርት ለሕትመት የበቃው በማኳሪ ዩኒቨርሲቲ መድብለ ቋንቋዎች የምርምር ቡድንና የኒው ሳውዝ ዌልስ የማህበረሰብ ቋንቋዎች ትምህርት ቤቶች ፌዴሬሽን በጥምረት ነው። ሪፖርቱ ለወደፊቱ የማህበረሰብ ቋንቋዎች ዋነኛ ስጋት አድርጎ ያመላክተውም በሁለተኛና ሦስተኛ ትውልዶች ዘንድ የቋንቋዎች መዳከም በማኅበረሰባቱና ከፍ ሲልም በጥቅሉ ለአውስትሬልያ የሚያደርሰው እጦት ነው። ሪፖርቱን በጋራ የጻፉት ዶክተር ኤሊስ ሺክ የተለያዩ ማኅበረሰባት ቋንቋቸውን በማስጠበቁ ረገድ የተለያዩ ደረጃዎች ላይ እንዳሉ ሲገልጡ if we are looking at groups that have much higher rate of maintaining their language in the third generation so we are looking at በሶስተኛ ትውልድ ውስጥ ቋንቋቸውን በከፍተኛ ደረጃ አስጠብቀው ያሉ ቡድናትን የምንመለከት ከሆነ የምናገኘው የግሪክ ቋንቋን ነው። ለምሳሌ በሕዝብ ቆጠራ አሐዝ መሠረት 30 ፐርሰንቱ ሦስተኛ ትውልዶች ቋንቋቸውንና እንግሊዝኛን አቀላጥፈው ይናገራሉ። እንዲሁም ማሴዶኒያውያን 38 ፐርሰንቱ ቋንቋቸውና እንግሊዝኛን አጣምረው የሚናገሩ ሲሆን 46 ፐርሰንት ቪየትናማውያን እንዲሁ ቋንቋቸውና እንግሊዝኛን በደንብ አጠርተው ይናገራሉ ብለዋል። ይሁንና በተቃራኒው በጀርመን ማኅበረሰብ ሦስተኛ ትውልዶች ዘንድ ጀርመንኛን የሚናገሩት አንድ ነጥብ አምስት ፐርሰንት ብቻ መሆናቸውን ዶክተር ሺክ ተናግረዋል። አያይዘውም for Chinese, 68% of the second generation say that they can speak their own language and English well. ለምሳሌ ያህል 68% የቻይናውያን ሁለተኛ ትውልዶች የራሳቸውን ቋንቋና እንግሊዝኛን አቀላጥፈው የሚናገሩ ሲሆን ሦስተኛ ትውልዶች ግና አራት ነጥብ አራት ፐርሰንቱ ብቻ ቋንቋቸውን ከእንግሊዝኛ ጋር አስታክለው ይናገራሉ። ይህ በመሆኑ ሦስተኛ ትውልዶች ቋንቋቸውን ሲያጡ እንመለከታለን። በጃፓናውያን ዘንድም ተመሳሳይ ሁኔታ አለ። ስልሳ ፐርሰንቱ የጃፓናውያን ሁለተኛ ትውልዶች ጃፓንኛና እንግሊዝኛ የሚናገሩ ሲሆን በሶስተኛ ትውልዶች ውስጥ ግና ጃፓንኛን የሚናገሩት አምስት ፐርሰንት ብቻ ናቸው። ይህ በእጅጉ አሳሳቢ ነው በማለት የማኅበረሰባት ቋንቋዎች በየትውልዶች ውስጥ እያሽቆለቆለ የመሄዱ ጉዳይ ከፍ ባለ አሳሳቢ ደረጃ ላይ መድረስን ገልጠዋል። ሪፖርቱን ተከትሎ የኒው ሳውዝ ዌልስ የማኅበረሰብ ቋንቋ ትምህርት ቤቶች ፌዴሬሽን ፕሬዚደንት የሆኑት ሉቺያ ጆንስ አውስትሬሊያ ውስጥ ከእንግሊዝኛ ውጪ ያሉ ቋንቋዎችን የመማሩ ደረጃ ከሌሎች አገራት ጋር ሲነጻጸር ዝቅተኛ መሆኑ አያስገርምኝም፣ በአስረጅነትም የኒው ሳውዝ ዌልስ የትምህርት ስርዓትን መመልከት ይቻላል ብለዋል። ዶክተር ሺክ በሉቺያ ጆንስ አባባል እንደሚስማሙ ሲገልጡም ኒው ሳውዝ ዌልስ ውስጥ ተማሪዎች ከእንግሊዝኛ ቋንቋ ውጪ ያሉትን ቋንቋዎችን እንዲማሩ የሚደረጉት ለአንድ መቶ ሰዓታት ብቻ ነው። ያም የሰባተኛና ስምንተኛ ክፍል ተማሪዎችን የሚመለከት ነው። በትምህርት ሥርዓት ውስጥ ጠንካራ አበረታች ሁኔታ የለም በማለት ከቶንም ልጆቻችን ከቤት ውስጥ ጀምረው ከአንደኛና ሁለተኛ ደረጃ አልፈው እስከ ዩኒቨርሲቲ መማር ይገባቸው እንደነበረ አሳስበዋል። አያይዞም የኒው ሳውዝ ዌልስ የማኅበረሰብ ቋንቋ ደረጃ ከቪክቶሪያና ደቡብ አውስትሬሊያ ያነሰ እንደሆነና በአገር አቀፍ ደረጃም እያሽቆለቆለ መሆኑን ጠቁመዋል። ይህም የቋንቋ ክህሎት ለምጣኔ ሀብት እድገት አስተዋጽኦ በሚያደርጉበት ሁኔታ በአውስትሬልያ የወደፊት ፋይናንስ ላይ ጉዳት እንደሚያደርስም አመላክተዋል። ይህም ብቻ ሳይሆን በማኅበራዊ ጉድኝነቱ ዘርፍም ቋንቋ ከፍ ያለ ሚና እንዳለው ገልጠዋል። ሉቺያ ጆንስም በበኩላቸው ቋንቋ የሂሳብና ሳይንስ ያህል ጠቃሚ መሆኑን አመላክተዋል። ቋንቋዎች በመንግሥትና በትምህርት ሥርዓቱ ከፍ ያለ ቦታ እንዲሰጣቸው እንዲሁም የማኅበረሰብ ቋንቋ ትምህርት ቤቶች መምህራን ሙያ ብቃታቸው በዋነኛ ስርዓተ ትምህርት ውስጥ ዕውቅና እንዲቸረው አሳስበዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ ስ ን ፌስቡክ ፎሎ ስ ን ትዊተር